ይህ የአሜሪካ ድምፅ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ መስከረም 28 ቀን 2015 ዓ ም ዝግጅታችን ጀመረ። ¶¶ እንግሊዝ ውስጥ የሚኖሩ የአማራ ብሔር ተወላጆች ኢትዮጵያ ውስጥ እየተካሄደ ነው ያሉት የዘር ጭፍጨፋና መፈናቀል በአፋጣኝ እንዲቆም ይደረግ ሲሉ የእንግሊዝ መንግስትንና ዓለም አቀፉን ማኅበረሰብ የጠየቁበትን ሰላማዊ ሰልፍ ከትናንት በስቲያ ሐሙስ አካሂደዋል። ዲሲ አፍሪካ የተሰኘ ፌስቲቫል ዝግጅት በዛሬው ዕለት በዋሽንግተን ዲሲ ይከናወናል። ሀብታሙ ስዩም ስለ ዝግጅቱ ይዘትና ዓለማ የሚያስረዱ እንግዳ ትናንት በዋዜማው ጋብዟል። እነዚህና ሌሎች ተጨማሪ ዝግጅቶች ይኖሩናል። ጤና ይስጥልኝ፣ ክቡራትና ክቡራን፣ እንደምናዋላችሁ፣ እንደምናመሻችሁ ዛሬ ቅዳሜ መስከረም 28 2015 ዓ ም ነው። አስተናጋጃችሁ እንግዶ ወሌ ነኝ። የፕሮግራሙ አዘጋጅ ቆንጂት ታየነች። ዝግጅቶቻችንን ከሬዲዮ በቴሌቪዥን፣ በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም በቀጥታ ማዳመጥ ትችላላችሁ። እስከ ምሽቱ አራት ሰዓት አብራችሁን እንድትቆዩ እየጋበዝ ሁሌም እንደምናደርገው በቅድሚያ የዓለም ዜና እናሰማችኋለን። ጤና ይስጥልን አድማጮች፣ እንደምናመሻችሁ የምሽቱን ዋና ዋና የዓለም ዜናዎችን የማሰማችሁ ደረጀ ደስታ ነኝ። ዛሬ 1497ኛው የመውሊድ በዓል በኢትዮጵያ እስልምና እምነት ተከታዮች ዘንድ ተከብሮ ውሏል። በዓሉን እያከበራችሁ ላላችሁ አድማጮቻችን እንኳን አደረሳችሁ። በተለይ በአዲስ አበባው ታላቁ አንዋር መስጊድ በተከበረው በዓል የሃይማኖት አባቶች፣ ጥሪ የተደረገላቸው እንግዶችና የእምነቱ ተከታዮች ተገኝተዋል። ዛሬ ማለዳ ላይ በዓሉን በማስመልከት ዘጠኝ ጊዜ መድፍ መተኮሱም ተነግሯል። የእንኳን አደረሳችሁ መልእክት ያስተላለፉት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የመውሊድን በዓል የምናከብረው የዓለምን ታሪክና የሰው ልጆችን ህይወት በመለወጥ መሆን አለበት ብለዋል። የቀድሞ የኬንያ ፕሬዝደንትና በኢትዮጵያ ጉዳይ የአገሪቱ ልዑክ ኡሁሩ ኬንያታ በደቡብ አፍሪካ ዛሬ ሊጀመር ታቅዶ በነበረው የሰላም ውይይት ላይ መገኘት እንደማይችሉ ገልጸዋል። የአፍሪካ ህብረት ልዩ መልእክተኛ ኦሉሴጉን ኦባሳንጆን በማገዝ ውይይቱን ከሚመሩት ሶስት ታዋቂ አፍሪካውያን መካከል አንዱ የሆኑት ኬንያታ በኢትዮጵያ መንግስትና በህወሓት መካከል ዛሬ እንዲጀመር ታቅዶ የነበረው የደቡብ አፍሪካው የሰላም ውይይት በሎጂስቲክስ አቅርቦት ምክንያት መራዘሙ በተሰማበት በትናንትናው ዕለት በጻፉት ደብዳቤ ነው። በውይይቱ ላይ መገኘት አልችልም ያሉት። ዝርዝሩን ኬኔዲ አባታ ያቀርበዋል። በደቡብ አፍሪካ ዛሬ መስከረም 28 ሊጀመር ቀን ተቆርጦለት የነበረው የኢትዮጵያ መንግስትና የህወሀት የሰላም ውይይት በሎጂስቲክስ ምክንያት መራዘሙን የዲፕሎማቲክ ምንጮች ገልጸዋል ሲል ሮይተርስ ትናንት መዘገቡ ይታወቃል። ይህ ዘገባ በተሰማበት በትናንትናው ዕለት ለውይይቱ ሲባል ከተቋቋመው ከፍተኛ ቡድን ሶስት አባላት መካከል አንዱ የሆኑት የቀድሞው የ የኬንያ ፕሬዚደንት ኡሁሩ ኬንያታ በውይይቱ ላይ መገኘት እንደማይችሉ አስታውቀዋል። ኬንያታ ለአፍሪካ ሕብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ ውይይቱ ሊጀመር አንድ ቀን ሲቀረው፣ ትናንት መስከረም 27 በጻፉት ደብዳቤ በአፍሪካ ሕብረት አዘጋጅነት በደቡብ አፍሪካ ሊካሄድ ለመስከረም 28 በተቀጠረው የሰላም ውይይት ላይ መገኘት አልችልም ብለዋል። ለዚህም በምክንያትነት ያቀረቡት ውይይቱ የሚደረግበት ጊዜ በተመሳሳይ ቀን ካለብኝ ሌላ መርሃ ግብር ጋር ይጋጭብኛል የሚል ነው። ኬንያታ በዚሁ ደብዳቤያቸው ለውይይቱ ሌላ ቀን እስኪወሰን ድረስ ህብረቱ ስለ ሰላም ንግግሩ ቅርጽ አካሄድና አወያዮች መከተል ስላለባቸው ደንቦች ዝርዝር ማብራሪያ እንዲሰጣቸውም ጠይቀዋል። አክለውም ያለምንም ቅድመ ሁኔታ በአስቸኳይ የተኩስ አቁም ማድረግ ከንግግሩ እጅግ አጣዳፊ አጀንዳዎች ቀዳሚው እንደሚሆን ተስፋ አድርጋለሁ ብለዋል። የውይይቱ ዋና መሪ የሆኑት የአፍሪካ ህብረት የአፍሪካ ቀንድ ከፍተኛ ተወካይና የቀድሞው የናይጄሪያ ፕሬዚደንት ኦሉሴጎን ኦባሳንጆ እንዲሁም ከኬንያታ በተጨማሪ በረዳትነት ውይይቱን የሚመሩት የቀድሞዋ የደ ደቡብ አፍሪካ ምክትል ፕሬዚደንት ዶክተር ፉሙዝሌ ምላምቦ ንጉካ እስካሁን በጉዳዩ ላይ የሰጡት አስተያየት የለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። የተባበሩት መንግስታት ሰብአዊ መብቶች ምክር ቤት በኢትዮጵያ የሰብአዊ መብት ጥሰቶች መርማሪ ኮሚሽን የስራ ጊዜን ለአንድ ዓመት አራዘመ። መርማሪ ኮሚሽኑ በግጭቱ ውስጥ በምትገኘው ኢትዮጵያ ለተጨማሪ አንድ ዓመት እንዲቆይ የወሰነው በጠባብ የድምፅ ብልጫ ትናንት አርብ ባሳለፈው ውሳኔ መሰረት መሆኑን አጃንስ ፍራንስ ፕሬስ ዘግበዋል። የስራ ጊዜው እንዲራዘም በአውሮፓ ህብረት የቀረበው የውሳኔ ሀሳብ 21 ደጋፊዎች ሲያገኝ 19 አገሮች ተቃውመውታል። ከሌሎች ስድስት አገሮች ጋር ድምፀ ተአቅቦ ካደረገችው ማላዊ በስተቀር የምክር ቤቱ አባላት የሆኑት ሁሉም የአፍሪካ አገሮች ተቃውመውታል። ባለሙያዎቹ መርማሪዎች ከጥቅምት 2013 ጀምሮ በግጭት ውስጥ ስለምትገኘው ኢትዮጵያ ሁኔታ በሚቀጥለው የአውሮፓውያን ዓመት 2023 መጀመሪያ ላይ ለኮሚሽኑ የቃል ሪፖርት እንደሚያቀርቡም ተናግረው ተናግረዋል። በጄኔቭ የኢትዮጵያ ተወካይ ድምፅ ከመሰጠቱ አስቀድሞ ባስተላለፉት የትዊት መልእክት ኢትዮጵያ አልተቀበለችውም፣ የምክር ቤቱ አባላት ይህን የፖለቲካ አካሄድ በመቃወም ድምፅ እንዲሰጡ ትጠይቃለች በማለት አሳስበው ነበር። ዓለም አቀፉ የሰብአዊ መብቶች ተሟጋች ሂዩማን ራይትስ ዋች በበኩሉ የመርማሪዎቹ የስራ ጊዜ መራዝሙን ጥቃት የፈጸሙት ሁሉ አንድ ቀን ለፍርድ ሊቀርቡ እንደሚችሉ ለተፋላሚ ወገኖች ጠንካራ መልእክት የሚያስተላልፍ ነው ብለውታል። አምነስቲ ኢንተርናሽናል ይህ ውሳኔ በኢትዮጵያ በቀጠለው የሰብአዊ መብት ጥሰት ተጎጂ ለሆኑ ወገኖች አንድ የሚደግፋቸው አካል መኖሩን ስለሚገልጽ ተስፋ ይሰጣል ብለዋል። ዩናይትድ ስቴትስ ውሳኔውን ትደግፋለች ያሉት የአገሪቱ የውጭ ጉዳይ ሚኒስትር ቃል አቀባይ ኔድ ፕራይስ የኢትዮጵያ መንግስትና በዚህ ግጭት ተሳታፊ የሆኑ ወገኖች በሙሉ ሁሉን አቀፍና ግልጽ የሆነ የሽግግር ፍትህ ሂደትን ለመደገፍ ቃል መግባት አለባቸው። ከመጀመሪያውም ጀምሮ እንደተናገር ነው የቀውሱ መፍትሄ ለድርጊቱ ኃላፊ የሆኑትንም ተጠያቂ ማድረግንም የሚጨምር ሲሆን፣ እነዚያን ጥረቶችንም በመደገፍ በኢትዮጵያ የሰብአዊ መብቶች ጥሰቶች መርማሪ ኮሚሽን ወሳኝ ሚና ይኖረዋል ብለዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። ናይጄሪያ ውስጥ በማዕከላዊ ሰሜን የአገሪቱ ክፍል በምትገኘው ኮጊ ግዛት ዛሬ የጣለው ከባድ ዝናብ ባስከትለው የጎርፍ አደጋ ሰባት ሰዎች መሞታቸውና በሺዎች የሚቆጠሩ መንገደኞች ጉዞ መሰናከሉ ተነገረ። በመንገዶችና የመገናኛ መስመሮች ላይ ከፍተኛ ጉዳት ያደረሰው ጎርፍ በአስር ዓመታት ውስጥ በናይጄሪያ ከፍተኛው መሆኑን የአገሪቱ ባለሥልጣናት አመልክተዋል። ወደ ግዛቲቱ የሚያመሩ መንገዶች በሙሉ በውኃ መጥለቅለቃቸው ሰዎች ከመኪና ይልቅ ታንኳዎችን ለመጠቀም መገደዳቸው ተነግረዋል። ናይጄሪያ ውስጥ በዚህ ዓመት ብቻ ከሶስት መቶ ሰዎች በላይ በጎርፍ አደጋ መሞታቸው ተገልጸዋል። ዩናይትድ ስቴትስ የነዳጅ ዘይት አምራችና ላኪ አገሮች ምርቶቻቸውን ለመቀነስ መወሰናቸውን ተከትሎ በዓለም የነዳጅ ዘይት ዋጋ እንዳይጨምር ለመከላከል ተከታታይ እርምጃዎችን እያጤነች መሆኑ ተገለጸ። ሩሲያን ጨምሮ ሌሎች አጋሮቹን ያካተተው የነዳጅ አምራችና ላኪ አገሮች ማህበራት ኦፔክ በዚህ ሳምንት መጀመሪያ ላይ የነዳጅ ዘይት ምርትን ከሚቀጥለው ወር ጀምሮ በቀን በሁለት ሚሊዮን በርሜል እንደሚቀንስ በመግለጹ ገበያው ላይ ስጋት መፍጠሩ ተነግረዋል። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን በቡድኑ ውሳኔ ቅር መሰኝታቸውን ገልጸዋል። ውሳኔውንም አርቆ ተመልካችነት የጎደለው የአጭር ጊዜ እይታ ነው ብለውታል። ዋሽንግተን እውቅና ከነፈገችው የቬኔዙዌላ አምባገነን ሶሻሊስት መንግስት ጋር አስተዳደራቸው ሊገናኝ ይችላል የሚሉ ዘገባዎችንም ባይደን ምን አይነት አማራጮች ሊኖረን እንደሚችል እየተመለከትን ነው ባሉበት ንግግራቸው ያረጋገጡት መምሰሉ ተነግረዋል። ባለሙያዎች የነዳጅ ዘይት ምርቶቻቸውን ወደ ውጭ እንዳይልኩ እንደ ቬኔዙዌላና ኢራን በመሳሰሉ አገ ነገሮች ላይ የተጣለውን የኢኮኖሚ ማዕቀብ ማንሳት ተጨማሪ የነዳጅ ምርት ወደ ገበያው እንዲመጣ ያስችላል ይላሉ። ዩናይትድ ስቴትስ ውስጥ በሚቀጥለው ህዳር በሚደረገው ምርጫ ምክር ቤቶቹን መቆጣጠር ለሚፈልጉት የፕሬዝደንቱ ዲሞክራቲክ ፓርቲ ተፎካካሪዎች የነዳጅ ዋጋ ጭማሪው ጥሩ ዜና ሊሆን እንደማይችል ተመልክተዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ የቅዳሜ ምሽት ፕሮግራሞቻችን ጋር አብራችሁን ቆዩ በመከታተል ላይ የምትገኙት ከአሜሪካ ድምጽ በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ቅዳሜ መስከረም 28 2015 ዓ ም ዝግጅታችንን ነው። እያስተናገድኳችሁ የሚቆየው እንግዶ ወሌ ነኝ። ዝግጅቶቻችንን ከሬዲዮ በተጨማሪ ከዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ኮም መከታተል ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። እንግሊዝ ውስጥ የሚኖሩ የአማራ ብሔር ተወላጆች ኢትዮጵያ ውስጥ እየተካሄደ ነው ያሉት የዘር ጭፍጨፋና መፈናቀል በአፋጣኝ እንዲቆም ይደረግ ሲሉ የእንግሊዝ መንግስትንና ዓለም አቀፉን ማህበረሰብ የጠየቁበትን ሰላማዊ ሰልፍ ከትናንት በስቲያ ሐሙስ አካሂደዋል። ሰልፉን ለንደን የሚገኘው ዘጋቢያችን አስተዋይ መለሰ ተከታትሎታል፣ እንደሚከተለው ያቀርበዋል። ያየሽራድ ርዳው የለንደኑ ሰልፍ ተሳታፊ ናቸው። ስለ ሰልፋቸው ዝግጅትና ዓላማ እንዲህ ብለውኛል። በ15 ነው የመጣሁት። ጁን 15 በ18 ወገኖቻችን ታረዱ። ከዛ ቀን ጀምሮ በተከታታይ ያለማቋረጥ ሰላማዊ ሰልፍ እንወጣ ነበረ። ጁላይ 20 ላይ ሃንገር ስትራይክ መንት መጀመር አለብን በሚል የረባ ድማውን ሀሳቡን አመጣሁት፣ እነሱም ተቀበሉ። ከ20 ጀምረ እስካሁን አለ ማለት ያው የረባ ድማው የቀጠለው ለ15 ቀን፣ ከዛ ደግሞ ሌሎች ሰዎች ተተኩ ለሌላ 15 ቀን። ለአንድ ወር ያህል ረባ ድማ ነበር የነበረው። ያው እኛ ከታመምን በኋላ ሐኪምም ከከለከለን በኋላ ሌላ አስጊ ሁኔታ ላይ ስለነበረ ግን ተሳትፎና ድምፅ መሆናችን እዚህ ሁኔ ያለነው ድምፅ ለመሆን ለማስቆምን የመጣ ነው። ተማምለን የመጣ ነው። ከቤተሰቦቼ መርጠው ሀያ ዘጠኝ ቤተሰቦቼ ወለጋ ላይ ገለውብኛል። ቪዲዮዎች ለብቻ ተልኮብኛል፣ ለብቻ ማለት ነው። ያንንም እንደ ዊትነስ እዚህ ቦታ ላይ ያለሁት እኔ ዊትነስ ነኝ። የተረፉትን ለማምጣት ዴኔ ማድረግ ትችላላችሁ በማለት እንደ ዊትነስ ነው እዚህ ቦታ ላይ ያለ ነው። ያየሽ ራድ የረሃብ አድማው በእንግሊዝ ብቻ የሚቆም እንዳልሆነ ነግረውኛል። ይህ እንቅስቃሴ እዚህ ብቻ እንዳይገታ ዓለም አቀፍ ሙቭመንት እንዲሆን ስቶፕ አማራ ጀኖሳይድ ሃንገርስ ስትራይክ ግሎባል ሙቭመንት በሚል ፈቃድ አውጥተን ዓለም አቀፍ እንቅስቃሴዎችን ጀምረናል። በአሁኑ ሰዓት ኤምፒዎች እያናገሩ ይገኛሉ። ከቁጥር የበዙ ማለት ነው ጉዳዩን ይዘውት ሊሄዱ ቀጠሮም አለን። ስለዚህ ድምጻችን ለማሰማት ችለናል። ውሳኔ እንኳንስ ከነሱ ማለት ነው እየገደለንና እያስገደለን ካለም ሰው አላገኘንም። ከነሱ ግን የነበሩበት ሁኔታ መቻል አልነበረም። የመንግስት ለውጥ ነበር፣ ቀጠለ ክናቸው ሞተች። ስለዚህ በራሳቸው መተረማመስ ውስጥ ነበሩ። አሁን ግን ሙሉ ለሙሉ እንደሚያናግሩን፣ ኢቨን ፓርላማ ጉዳያችን ይቀርባል ማለት ነው። ከመቶ የሚባል ድምፅ ነበር የሚጠበቀው በፊት እንሰራለን፣ አስገብተናል የሚሉ የአማራን ድምፅ አፋኝ ብአዴኖች ነበሩ፣ አብረውን እየሰሩ ያሉ ማለት ነው። አሁን ግን እነሱን ለይተን በማወቅ ሰራን የሚሉትን በመከታተል ራሳችን በማስገባት ካውንት እያደረግን ነው ስንት ሰው ለይም ያስገ ብቷል ካስገቡ፣ ሀንገር ስትራይክ ሙቭመንት ወር ሂር እያልን ያለ ነው። እዚህ ካለ እኛ ነው የሚያናግሩት። በዛ የሰራን ያልሰራ እየለየን ስለሆነ ልክ መቶ ኤምፒ ሪፖርት ያደረገ ሰው ሲሞላ እኛ ጉዳይ ይታያል ማለት ነው። አቶ አማራ መንግስቱ እንደሚባሉ የነገሩኝም የሰልፉ ተሳታፊ ናቸው። የሚካሄደው ጆኖሳይል ነው አክቲቭ ጆኖሳይል፣ ማንነትን የለየ ጭፍጨፋ ላይ ተካሄደው እና እሱ በደንብ እንዲጣራ ተጣርቶ ደግሞ ወንጀለኞቹ እንዲያዙ ይህን ጭፍጨፋ ለመቃወም አማራ ብቻ መሆን አይጠበቅበት እያንዳንዱ ኢትዮጵያዊ ለዚህ መቆም አለበት፣ ለትክክለኛ ፍትህ መቆም አለበት። ምናልባት ዛሬ በአማራ ይሆናል፣ ነገ ደግሞ በሌላው ይቀጥላል። ስለዚህ ማንኛውም ኢትዮጵያዊ ሰው የሆነ ሁሉ ይህን መቃወም አለበት። ብ ገዳይ ልብ የለውም ከቶ የሚራራ እውነቱ ይሄ ነው። ጠባቂ ነ ተራ ትላንት የኔን እናት በቁም የገደለ እንዳንተ እናት ይመጣል ስለት እየሳለ። የሰልፉ አስተባባሪዎች ለጠቅላይ ሚኒስትር ሊዝ ትሩዝ ጽህፈት ቤት ባለሶስት ገጽ ደብዳቤ አስገብተዋል። በጠቅላይ ሚኒስትሯ መኖሪያ ቤት ፊት ለፊት ካለፈው ሐምሌ 13 አንስቶ ለተደረገው የረሃብ አድማ ምንም ምላሽ አለመሰጠቱ፣ እንዲሁም ኢትዮጵያ ውስጥ እየተደረገ ነው ባሉት ኢሰብአዊ አድራጎት ላይ ዝምታ መስፈኑ ቅር እንዳሰኛቸው ሰልፈኞቹ ባስገቡት በደብዳቤው ላይ አስፍረዋል። ከሰኔ 2014 እስከ መስከረም 2015 ዓ ም በነበሩት ወራት ቁጥራቸው በርካታ አማርኛ ተናጋሪዎች ወለጋ ውስጥ በግፍ እንደተገደሉ የጠቆመው ደብዳቤ የተባበሩት መንግስታት ድርጅትና የእንግሊዝ መንግስት ጉዳዩን በገለልተኛ ወገን በአፋጣኝ እንዲያስመረምሩ ሰላም አስከባሪ ኃይል እንዲልኩና ሰብአዊ ድጋፎችን እንዲያቀርቡ ጥሪ አስተላልፏል። የኢትዮጵያ መንግስት የዜጎቹን ደህንነት ማስጠበቅ ተስኖታል ሲሉ በደብዳቤያቸው ላይ ያመለከቱት የለንደን የትላንት ሰልፈኞች ዓለም አቀፉ ማህበረሰብ ችላ ካለው የሩዋንዳው አይነት የዘር ጭፍጨፋ ኢትዮጵያ ውስጥ ሊከሰት እንደሚችል ስጋታቸውን ገልጸዋል። ኢትዮጵያ ውስጥ የታሰሩ የሚዲያ ባለሙያዎች፣ የሰብአዊ መብት ተሟጋቾችና የህግ ሰዎች ያለምንም ቅድመ ሁኔታ ይፈቱ ሲሉ ሰልፈኞቹ ድምፃቸውን አሰምተዋል። ለጠቅላይ ሚኒስትሯ ጽፈት ቤት የገባው የፋኖና ቤተሰቦቻቸው እስርና ግድያ ይቁም የህግ የበላይነት የሚዲያ ነጻነትና ዲሞክራሲ ይስፈን በአማራ የዘር ጭፍጨፋ ላይ የተሳተፉ ሁሉ በዓለም አቀፍ ፍርድ ቤት የሚጠየቁበት ሁኔታ ይመቻች የሚሉና ሌሎችም ጥያቄዎችን ያካተተ ደብዳቤ ነው። ምዕራብ ኢትዮጵያ ውስጥ በአማርኛ ተናጋሪዎች ላይ ለሚፈጸመው ጥቃትና ግድያ የመንግስት ባለስልጣናት የኦሮሞ ነጻነት ጦር ነን የሚሉ አማጽያንን በተጠያቂነት እየያዙ በተለያዩ ጊዜዎች ሕግ ማስከበር ሲሉ የሰየሟቸውን ዘመቻዎች ቢያካሂዱም ክሱን የሚያስተባብሉ ታጣቂዎች በበኩላቸው በመንግስቱ በራሱ ይደገፋሉ የሚሏቸውን ሚሊሻ ሲወነጅሉ ይሰማል። ለአሜሪካ ድምፅ አስተዋይ መለሰ ከለንደን። አስተዋይ መለስን ለዘገባው እናመሰግናለን። በለንደን የአማራ ብሔር ተወላጆች ኢትዮጵያ ውስጥ እየተካሄደ ነው ያሉትን የዘር ጭፍጨፋ እና መፈናቀል በአፋጣኝ እንዲቆም ይደረግ ሲሉ ያደረጉትን ሰልፍ በተመለከተ የቀረበውን ዘገባ ነበር የተከታተላችሁት። የዩናይትድ ስቴትስ መናገሻ የሆነችው ዋሽንግተን ዲሲ የብዙ አፍሪካውያንና ትውልድ አፍሪካውያን መኖሪያ ከተማ ናት። በእነዚህ ሕዝቦች እና በከተማዋ መካከል ያለውን የእርስ በእርስ ግንኙነት ለማጠናከር ያለመ ዲሲ አፍሪካ ፌስቲቫል ዝግጅት በዛሬው ዕለት ይከናወናል። ሀብታሙ ስዩም ስለ ዝግጅቱ ይዘትና ዓላማ የሚያስረዱ እንግዳ ትናንት በዋዜማው ጋብዟል። ከእርሳቸው ጋር የተደረገውን ቆይታ በመቀጠል እናስደምጣቸዋለን። ሀብታሙ ይቀጥላል። በአሜሪካ የሥነ ሕዝብ ቢሮ መረጃ መሠረት ወደ 700,000 የሚጠጋ ሕዝብ የሚኖርባት የዩናይትድ ስቴትስ ዋና ከተማ ዋሽንግተን ዲሲ ከመላ ዓለም የመጡ ሕዝቦች መኖሪያ ናት። አፍሪካውያንና ትውልድ አፍሪካውያንም በብዛት በከተማ ውስጥ ይኖራሉ። ከተማዋ በተለያዩ ዘርፎች እንድታድግ እንድትበለጽግም እያደረጉ ይገኛሉ። ለዚያም ይመስላል የከተማው አስተዳደር የአፍሪካውያንን ባህልና ትውፊት የሚያስተዋውቁ የተለያዩ ዝግጅቶችን ማዘጋጀቱ። በዚህ ማሳያ የሚሆነን ዲሲ አፍሪካ ፌስቲቫል የተሰኘ ዝግጅት ይከናውናል። ስለ ዝግጅቱ ይዘትና ዓላማ ለማወቅ ደግሞ ገሊላ ጌታነህን በቀጥታ ስልክ መስመራችን ላይ ጋብዘናል። ገሊላ በዋሽንግተን ዲሲ ከንቲባ ቢሮ የአፍሪካ ጉዳዮች የክንውን ኃላፊ ናት። ገሌላ እንደምን አድረሻል? እንኳን ወደ ዝግጅታችን በሰላም መጣች። ሰላም እንዴት አደራችሁ። እና እዚህ ፕሮግራም ላይ ስለጋበዛችሁን በጣም እናመሰግናለን። እኛም በጣም እናመሰግናለን። ዲሲ አፍሪካ ፌስቲቫል የተባለው ዝግጅት በዋዜማው ላይ እንገኛለን። ይህንን ፌስቲቫል የከንቲባ ቢሮ ማዘጋጀት የፈለገበት ምክንያቱ ምንድን ነው? አላማው ምንድን ነው የሚለውን በአጭሩ ለአድማጭና ለተመልካቾቻችን ብትነግሪልን። እሺ Yeah, District of Columbia, yeah, Cantiba uh, Mayor Bowser, uh, Mashevit, he African, he <laughs> African he African Good Day, week, and then, you know, now, uh, the channel, you know, the Americanus, the channel, you know, uh, department, you know, and now, one now, um, uh, መርሃ ግብሩ ለአፍሪካውያን ነዋሪዎች የተለያዩ አይነት አገልግሎቶችን በመስጠት እና በዚያውም ላይ ደግሞ እውቀትን የባህላዊ የአፍሪካንን ባህላዊ እውቀትና እድገትን የሚያበረታታ ቢሮ ነው። ስለዚህ ይሄንን ያዘጋጀንበት ዲሲ አፍሪካ ፌስቲቫል ያዘጋጀንበት አንደኛው ምክንያት እንደምታውቁት ሰፕተምበር ያለፈው ወር ማለት ነው፣ በዲስትሪክት ኮሎምቢያ ውስጥ የአፍሪካውያን ቅርጽ ወይም አፍሪካን ሄሪቴጅ ማንት ተብሎ ፕሮክላሜሽን ከከንቲባዋ ተሰጥቶ የሚከበርበት የተለያዩ የአፍሪካን በዓላት የሚከበርበት ቀን ወር ነው። ስለዚህ ይህንን ፌስቲቫል የምናዘጋጀውም ይህንን ቅርጻችንን ለማሳደግ፣ ባህላችንን ለከተማው ለማሳወቅ ለነዋሪዎች እና የተለያዩ ደግሞ አፍሪካኖች አንድ ላይ ተገናኝተው ልዩነታችንን በማክበር ና በመገናኘት እንድናከብር ለተለያዩም ዜጎች ደግሞ ለማስተላለፍ እንድንችል ነው ይህንን ፕሮግራም ያዘጋጀ ነው። መልካም ገሊላ። እንግዲህ በዚህ ዝግጅት ላይ ኢትዮጵያውያንና ትውልድ ኢትዮጵያውያንን ጨምሮ የተለያዩ አፍሪካ ሀገሮችን የወከሉና ከተለያዩ የአፍሪካ ሀገሮች የመጡ ታዳሚዎች እንደሚሳተፉ ይጠበቃል። ለመሆኑ በዚህ ዝግጅት ውስጥ የተካተቱት ትርኢቶች፣ ክንውኖች ምን ምን ናቸው? ምን አይነት ነገሮችን ለማድረግ አስባችኋል? ለታዳሚዎች ለማቅረብ አስባችኋል? i see ስለዚህ የተለያዩ አይነት አንደኛው ፕሮግራማችን የተለያዩ አይነት ዘፈኖች፣ ባህላዊ ዘፈኖች ከምዕራብ እና ከምስራቅ አፍሪካ የተለያዩ ባንዶች ከናይጄሪያ፣ ሴኔጋል እና እንዲሁም ከኢትዮጵያ የባህላዊ ውዝዋዜዎችም ይኖሩናል። ከዛም በተጨመረ ደግሞ የተለያዩ የዲስትሪክት ኦፍ ኮሎምቢያ ገቨርንመንት ኤጀንሲዎች በዛ ፕሮግራም ላይ ከሀያ የሚበልጡ ኤጀንሲዎች በዛ ፕሮግራም ላይ ተገኝተው የተለያዩ አይነት ኢንፎርሜሽኖች እና ቁሳቁሶችን ለነዋሪዎቹ ለማስተላለፍ እና ኢንፎርሜሽን ለማግኘት ለሚፈልጉ ሰዎች ሁሉ እዛ እንደሚገኙ እና ይሄንን ኢንፎርሜሽን ደግሞ በአማርኛ ና በፈረንሰኛ ማግኘት እንዲችሉ ሆነው እዛ ይገኛሉ። ስለዚህ ይሄ ባህላዊም ፕሮግራም ቢሆን የተለያዩ አይነት ለ የተለያዩ አይነት ክራፍቶች ለህፃናቶችንም የሚሆኑ ባህልን የሚያሳይ ፕሮግራም እንደመሆኑም፣ ከዛም የበለጠ ግን ሰው እዛ ላይ መጥቶ የተለያዩ ስለ ህዝብም ሆነ የተለያዩ ስለ ኤነርጂም ስለ ሶላርም ሆነ የተለያዩ አይነት ኢንፎርሜሽኖችን በቋንቋቸው መረጃ የሚያገኙበት ጊዜ ነው። ከሰኞ እስከ አርብ መሄድ የማይችሉ ሰዎች ኢንፎርሜሽንን ለማግኘት ይሄ ይሄ በጣም ትልቅ ቦታ ነው ለእነሱ እዛ ላይ መጥተው ተነጋግረው በቋንቋቸው ኢንፎርሜሽንን አግኝተው መሄድ የሚችሉበት ፕሮግራም ነው። መልካም እንግዲህ እንደሚታወቀው በርካታ አፍሪካውያንና ትውልድ ኢትዮጵያውያን የሚኖሩበት ከተማ ነው የዋሽንግተን ዲሲ ከተማ። መሰል ዝግጅቶች በተለይ በአፍሪካውያን ማህበረሰብ ዘንድ መቀራረብን ለመፍጠር በአፍሪካውያንና ትውልድ አፍሪካውያን ወጣቶች መካከል ያለውን ግንኙነት ለማጠንከር ምን አይነት ፋይዳ ይኖረዋል ብላችሁ ታስባላችሁ? ይሄ በጣም ብዙውን አንደኛው ምና የምንሞክረው ነገር በተለያዩ ወጣቶች በዘፈን በእንደዚህ አይነት ነገሮች ላይ ተገኝተው ከሌላ ማህረ ከሌላን አፍሪካኖች ላይ እንዲገናኙ ለማድረግ የተለያዩ አይነት ያንግ ወይም ልጆች የሚወዷቸው አይነት ዘፋኞች ናቸው የሚኖሩት በዚህ መድረክ ላይ እዛም ደግሞ በመጡ ጊዜ ለምሳሌ የተለያዩ አይነት ለትምህርትም ሆነ ለተለያዩ አይነት ለልጆች የሚሆኑ ለልጆች የሚሆኑ ስራዎችን የሚያቀርቡ የተለያዩ አይነት ዲስ ዲስትሪክት ኦፍ ኮሎምቢያ ኤጀንሲዎች ይኖራሉ በዛ ላይ። ስለዚህ ሁሉንም በተለይ ደግሞ የንጉን ጀኔሬሽን እንዲመጣ ና እዛ ላይ እንዲገኙ በጣም የምንገፋፋው እና አይተናል ከዚህም በፊት በኮቪድ ምክንያት ላለፉ ሁለት ዓመት ይሄ ፕሮግራም አልተደረገም ግን ከዛ በፊት ባደረግ ነው ጊዜ አይተናል ምን ያህል ልጆችንና ቤተሰቦችን የሚገፋፋና አንድ ላይ የሚያደርግ ፕሮግራም እንደሆነ እንግዲህ አንቺ ያው በክንውን ኃላፊነት የምትሰሪበት የዋሽንግተን ዲሲ ከንቲባ የአፍሪካ ጉዳዮች ቢሮ መሰል መድረኮችን ከማዘጋጀት ባለፈ በከተማዋ ለሚኖሩ አፍሪካውያንና ትውልድ አፍሪካውያን የሚጠቅሙ ሌሎች ተግባራትንም እያከናወነ እንደሆነ እንሰማለን። የተወሰኑትን ለወደፊቱ ለማድረግ የምታስቧቸውን ዕቅዶች ለአድማጮች ማጋራት እትቺ ይሆን ከመጪ ዘመን ዕቅዳችሁ የተወሰኑትን አንድ ሁለቱን ብትነግርልን እሺ አንደኛው በጣም ለወደፊቱ ማድረግ የምንፈልገው የአቅም ግንባታ በተለይም የአፍሪካውያን ማህበረሰብ የሚረዱ የተለያዩ አይነት ድርጅቶች አሉ፣ ወይም ኤንጂኦዎች ነን ፕሮፊት ኦርጋናይዜሽን የሚባሉ አሉ በዲስትሪክት ኦፍ ኮሎምቢያ። ስለዚህ እነሱን የአቅም ግንባታ ምን ያህል ከኛ የተወሰነ በገንዘብ በየአመቱ የምንሰጣቸው ድጋፍ አለ፣ ግን ከዛም የበለጠ ደግሞ እንዴት ከኛም ሆነ ከሌላ ከፌዴራልም ሆነ እንዴት አይነት ግራንት ማግኘት እንደሚችሉ የእነሱን አቅም ግንባታ ማድረግ ነው። ሌላውን ደግሞ በተጫለ የተለያዩ ቤተክርስቲያን የሃይማኖት ድርጅቶችም ጋር በመስራት እንዴት አድርገን እዚህ የሚኖሩ አፍሪካውያን የገቨርመንቱ ሪሶርስ ወይም ኢንፎርሜሽን ማግኘት እንደሚችሉ በደንብ ማሳወቅ ነው። እንደምታውቁት ዲስትሪክት ኦፍ ኮሎምቢያ ውስጥ ማንኛውም አፍሪካዊ ብሔረሰብ በአማርኛ ወይ በፈረንሰኛ ሄዶ የትም ገቨርንመንት ኦፊስ ወይም እኛም ቢሮ በመምጣት እርዳታ ማግኘት ይችላል። የግድ እንግሊዝኛ መሆን የለም። እንግሊዝኛ መናገር ካልቻሉ አማርኛ ብቻ ከሆነ ምንም አይነት ዶኪመንትም ሆነ በቋንቋም ወይም በጽሁፍም በአማርኛ ወይም በፈረንሳኛ ኢንፎርሜሽን ማግኘት እንደሚችሉ ሰው እንዲያቅ በጣም ሞር ቅስቀሳ እንደምናረግና ይህንንም የምናረገው ከተለያዩ አይነት አቋማት ጋር በመስራት እንደሆነ ነው። ከመለየታችን በፊት እንግዲህ፣ አንቺ በአፍሪካ ጉዳዮች መስሪያ ቤት ውስጥ በኃላፊነት የምታገለግሽ ብትሆኝም የኢትዮጵያውያንን የትውልድ የኢትዮጵያውያንና ኢትዮጵያውያንና የኤርትራውያንን እንቅስቃሴ በተለይ በከተማ ውስጥ ያላቸውን አስተዋጽኦ የመመልከት እድሉ አጋጣሚውን አግኝተሻል ብያስባለው አስባለሁ እንዲህ ባለው ዝግጅት ውስጥ የእነሱ ኃላፊነት ምንድን ነው? በአጠቃላይ ደግሞ በከተማው ውስጥ ባሉ ክንውኖች ውስጥ ያላቸው ሚናስ ምን ያክል ነው? But I'm Tilik Mina, no, a District of Colombia Minor any, but Michelona, Buzu program program which and but Uh, the largest uh, African community, uh, District of Columbia, is the largest <laughs> Ethiopian of Snatcho. So that I'm a work and away, I'm trying to end the day. How work and a celebrity, but I'm going to put action and mass. <laughs> I get more at the gas <laughs> method. But I'm a teller you program or Chalu, uh, the District of Columbia budget to see what's <laughs> in, but I'm kept uh, Nigurroch, Kakantiwaga, Marek, Michelubat Medrek, Kafatal, Bayamatu. Celebrity is. ላይ ሁሉ ሰው ተገኝቶ ማንኛውም ልጅም ሆነ ስለ ትምህርት ቤት ስለ ትምህርት ቤታቸው ድጋፍ መስጠት የሚፈልጉ ከሆነ ትልልቅ ሲኒሮችም እንደሆኑ ብዙን ነገር ማግኘት የምንችለው ድምጣችን ድምጣችንን በማሰማት ነው። ስለዚህ በነገውም ፕሮግራም በመገኘት በሌላውም ፕሮግራም ደግሞ በመገኘት እንደዚህ ማንነታችንን እንዴት እንዳለን ማሰማት አለብን። እና ምንም አይነት ነገር ደግሞ ምንም አይነት ችግር ወይም ጥያቄ በሚኖርባቸው ጊዜ እኛ ቀጥታ መጥተው ከኛ ቢሮ ኢንፎርሜሽንን በማግኘት ብዙ አይነት ለራሳቸውም ለህዝቡም ለዲስትሪክት ኦፍ ኮሎምቢያን በጣም ለውጥ እንደሚያደርጉ በጣም ማሳወቅ እንፈልጋለን። መልካም ገሊላ፣ ውይይታችንን ከማብቃታችን በፊት ይህ ክንውን ይህ ዝግጅት የት ቦታ እና በምን ሰዓት እንደሚከናወን ለአድማጮች አስታውሽልን፣ እንዲሁም ደግሞ መረሳት የሌለበት የምትይው ጉዳይ ካለ የተወሰኑ ደቂቃዎችን ልስጥሽ እሱን ለማስተላለፍ This is Anna Sakinalla. So this program number eight. Kadani, kasaatu two o'clock. Weh six hours ba kalo. Kato is six p.m. na mi daraga ka olasat ka seddasat ka nshiru seddasat. Another Meridian Hill Park, Sixteen Street, weh na W Street, northwesterno. Uh, Meridian Hill Park weh uh, bedroge sedamo Malcolm X Park mi balo. One another, but i historic ታሪካል የሆነ ፓርክ ነው። ለዛም ነው እዚህ ቦታ ማድረግ የፈለግ ነው። ስለዚህ በዛን ሰዓት ተገኝታችሁ ከኛ ጋር አብራችሁ እንድትሉ በጣም ጋብዛችኋለሁ። እና ደግሞ መናገር የምፈልገውም በማንኛውም ጊዜ ማንም ሰው እርዳታ በሚፈልግበት ጊዜ ባካችሁን በቢሮችን በመምጣት ሁለት ሺህ ፎርቲን ትሪት ላይ ነን ያለ ነው ፎርቲን እንዩ ወይም ደግሞ በእኛ መስሪያ ቤት በመደወል ኢንፎርሜሽን ማግኘት እና በመቼውም ሰዓት መታችሁን እንድትናገሩ ነው ባካችሁን ጋብዛለን። በጣም እናመሰግናለን ገሊላ ጌታነህ። በዋሽንግተን ዲሲ ከንቲባ ቢሮ የአፍሪካ ጉዳዮች የክንውን ኃላፊ ነሽ። ዲሲ አፍሪካ ፌስቲቫል አስመልክተሽ ለአቀበልሽን ሀሳብ ለአጋራሽን መረጃ በእጅጉ አመስጋኞች ነን። መልካም ቀን ይሁንልሽ ገሊላ። እኔም በጣም አመሰግናለሁ። መልካም ቀን ለእናንተ። ሀብታሙ ስዩምን ስለ ዝግጅቱ እናመሰግናለን። ክብራትና ክብራትን አሁንም ከእኛ ጋር አብራችሁን እንደምትቆዩ ተስፋ አደርጋለሁ። አሁን ደግሞ አድማጮች፣ ትንሽ ረፍት እናደርጋለን። ጥንድ ጥንድ ሆነው ሲሄዱ ይለናል ጸሐየ ዮሐንስ። ሲሳ ቀናው በሰዎች ላይ፣ ዛሬም ሳላይሽ ደር ነው እባክሽ። ጥንድ ጥንድ ሆነው ሲሄዱ ባይ ሳጣሽ ነይ። ሲሳ ቀናው በሰዎች ላይ፣ ዛሬም ሳላይሽ ደር ነው እባክሽ I'm chin the free elashim, I'm chin the free the food you're not fucking shim for me, she mean we need we need the bus as in the free elashine, an chin the free elashim, the food as you're fucking die, I say, she a You out the chair. And የለኝም ሌላ ምነው ቢባል በአንቺ የታዘዘ ምነው ቢባል የአካል እስትንፋሴ ምነው ቢባል አርግንቸ सारे साल ना सेदुबा सा

በመከታተል ላይ ያላችሁት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻነል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ ስርጭትን ነው። የምሽቱ አስተናጋጃችሁ እንግዶልዴ ነኝ። ወደሚቀጥለው ዘገባ እንለፍ። በሳህል በረሃ የተወለደ ፍቅር ባለታሪኮቹ አቶ ማሞ አፈታና ወይዘሮ ሕይወት ተስፋ ይባላሉ። አቶ ማሞ በኦሮሚያ ክልል ወለጋ ነው የተወለዱት። በደርግ ዘመን ትምህርታቸውን ከዘጠነኛ ክፍል አቋርጠው ውትድርና ገቡ። የኢትዮጵያ ጦር ሰራዊት አባል በመሆን በ1967 ዓ ም ወደ ኤርትራ ዘመቱ። ወይዘሮ ሕይወት ተስፋይ ደግሞ በኤርትራ ደቀ መሐረ በሚባል አካባቢ ነው የተወለዱት። በ1971 ዓ ም ደርግን ለመፋለም ወደ ሳህል በረሃ በመሄድ ሕዝባዊ ግንባር ሐርነት ኤርትራን ተቀላቀሉ። አቶ ማሞ በኤርትራው ጦርነት ለሁለት ዓመታት ከተሳተፉ በኋላ በሕዝባዊ ግንባር ሐርነት ኤርትራ ተጋዮች ተማረኩ። ለተወሰኑ ዓመታት ከቆዩም በኋላም ሦስት አማራጮች ተሰጧቸው። አማራጮቹ ወደ አገራቸው እንዲመለሱ፣ ወደ ውጭ አገራት ሄድ እንዲሄዱ አሊያም ከሕዝባዊ ግንባር ጋር ተሰልፈው ደርግን እንዲፋለሙ የሚሉ ነበሩ። አቶ ማሞ አፈታ ሶስተኛውን አማራጭ መርጠው ከሕዝባዊ ግንባር ሐርነት ኤርትራ ጋር ተሰልፈው ደርግን ለመጣል ትግል ጀመሩ። በዚህ ጊዜ ነበር ከሕዝባዊ ግንባር ታጋይዋ ሕይወት ተስፋይ ጋር ፍቅር የጀመሩት። በሳህል በረሃ የተጀመረው ፍቅራቸው ወደ ትዳር አደገ። ጋብቻቸው እዛው በትግል ሜዳ ተፈጽሞ ልጆች ለመውለድ በቅተዋል። በአሁኑ ጊዜ ከልጆቻቸው ጋር በአዲስ አበባ ይኖራሉ። በተለያየ ጎራ ተሰልፈው ሲፋለሙ የነበሩ ሁለት ታጋዮች በምን ሁኔታ ፍቅር ጀመሩ የትግል ታሪካቸውና የህይወት ልምዳቸውስ ምን ይመስላል? የሚለውን ለመስማት ገብረ ሚካኤል ገብረ መድን በመኖሪያ ቤታቸው ቆይታ አድርጓል። ባለፈው ሳምንት የመጀመሪያውን ክፍል አሰምተናቸዋል። ሁለተኛውንና የመጨረሻውን ክፍል ቀጥሮ ይቀርባል። የወይዘሮ ህይወትና የአቶ ማሞ ፍቅር የተጀመረው እዚህ በረሃ ውስጥ ነው እና እንዴት ተጀመረ? ፍቅራችን የተጀመረው እኔ የመታገል እድል ስሰጠኝ ያው የድርጅቱን ስልጠና ደግሞ መውሰድ ነበረብን እና ያኔ ማሰልጠኛ ስንገባ ህይወት ያሉበት አካባቢ ነው የሄድነው፣ ሂምቦል የሚባል ቦታ እና እዛ እሷ ያኔ ፖሊስ ነበረች። አካባቢ ፖሊስ የሚባሉ አሉ ደግሞ ከታጋዮች ጸጥታ የሚያስከብሩ። እዛ እኔ ምመራት ባህል ክፍልም ነበረች ምርኮኞች ወ ንት ዳልባክ የምትባል እዛ ስልምድ ስላለኝ አሁን ለመታገል በተዘጋጀን ጊዜ ደግሞ እዛ አሰልጠኛ ውስጥ ሆነን አልተውንም። ኪነቱ በቃ ድራማ እንሰራለን፣ እንዘፍናለን እና እንዴ እንደዚህ አዘጋጅተን ታጋቢ ጠራ ኪነቱን አዘጋጅተን ማለት ነው እና እኔ አናምሰር ነኝ አስተዋዋቂ። እዛ መድረክ ስመራ በአጋጣሚ ነው አይን አረፈባት፣ እሷም ታየኛለች አለው አንድ ዘፈን ነበረች። ዘፈን ደግሞ ዘፈን ወጣው ዘፈን ዘፈን ደግሞ መጣች ወጣች። ከዛ ከተቀመጠችበት ከመድረኩ መጣ። ያው እጄን ከፍ አድርጋ ማለት ነው። አሽ ይባላል በትግርኛ አሽ አለች። እንደ ማበረታታት ማበረታታት ነው። አይዞ አይዞ የማለት አይነት ነው። ወይዘሮ ህይወት ከአቶ ማሞ ጋር የፍቅር ግንኙነት የጀመራችሁበትን ሁኔታ እንዴት ያሳውሱታል? ከማሞ ፍቅር የጀመርኩት በቃ ሄንበል የምትባል ቦታ ናት ሮንድ የወጣሁ ነበር አጋጣሚ ሱ አይወት እዛ አካባቢ ነበሩ፣ እነሱ ስልጠና የወሰዱ ነበሩ። ስልጠና ሲወስዱ አጠገባቸውናን እነሱም ባህል ያደርጋሉ፣ ባህል ይሄዳሉ። ወይኔ በጣም ባህል ወዳለሁ። እኔ እብድ ነበርኩ፣ በጣም ነው እብድ ነኝ እኔ። ከዛ ወደ እነሱ ይሄዳሉ። እዛ ተጠርተንም ባህል ሲ ቡድን እንትን ሲያደርጉ ተጠርተ እሄዳለሁ አሽልባለሁ። እኔ በጣም ከዛ በኋላ ነው እንትን ያደረኩ ማለት ነው። ወደድኩት። አሁን እነሱ ስልጠናቸው ጨርሰው ተመደቡ። አላሳውራ ማዕከላይ አላሳውራ የሚባል አለ። እዛ እኔ ለስልጠና ሄድኩ ማለት ነው። ተስፋ ቀርጫለሁ። የት እንደተመደበ አላውቅም፣ የት እንደሄደ አላውቅም። እዛ ማገኘሁት ማለት ነው። እሱ ያገኘው በጣም ደስ አለኝ። ከዛ በኋላ አንድ ውቃው እዚ የሚባል ሰራዊት ሲደመሰስ ብዙ ምርኮኛ ተማረከ፣ ከዛ ቦታ ማለት ነው። እና ካምፕ ለብቻው የነሱ ውቃዎች ለብቻ አንድ ካምፕ ተመሰረተ። ጠባቂዎች ደግሞ ከየቦታው ተወጣጥተው እዛ እንዲመደቡ ተደረገ። ከነሱ አንዱ እሷ ሆነች። እኔ ደግሞ ሌላ ቦታ መጽሐፍ ስተረጉም ነበር። ኢላባቦ የሚባል ቦታ ነበረ። ተርጓሚ መጽሐፎች ብዙ ተርጉም ያለው እና ከዛ ቦታ አስተማሪ ሁኝ፣ እንዴት ተደረግኩ፣ የፖለቲካ መምህር ሆኝ እዛ ሄድኩ። እዛ ቦታ ተገናኘን፣ ደሞ እዛ ቦታ ተገናኘን። እንግዲህ ልባችን ውስጥ የነበረው ነገር አሁን ዳበረ። አንድ ቦታ መሆን አንድ ለአንድም አንድ እንትን ውስጥ ነው ሆን ነው አንድ ቡድን ውስጥ አንድ ቦታ ላይ ሆንና አስተማሪ ነኝ፣ የፖለቲካ መምህር ነኝ። ቢሮ አለኝ ለብቻ የተሰጠኝ እዛ ነው የሚሆነው። ግን አንድ ላይ ነው የምትበላ ቁርስ፣ ምሳ፣ እራት ትገናኛለ። እና ብዙ አብዛኛውን ጊዜ እኔ እና እሷ ሆን ብለን ተጠባብቀን አብረን ነው የምንበላው። ግንኙነታችሁን ለማጠናከር ከፍቅር አልፎ ወደ ትዳር እንዲደርስ የነበረው ሂደት ምን ይመስላል? በ1971 ነው ድርጅቱ የፈቀደው ጋብቻ እና የተጋቡት አጋዮች አሉ። መፋቀር ተፈቅዷል። መተጫጨት ነው የሚፈቀደው እንጂ ያለ ፍቃድ መነካካት ክልክል ነው ግን መገላለጥ ትችላለህ እወድሻለሁ እወድሃለሁ በተገኘ እድል ይቻላል ለዛ ተብሎ ለብቻ የሚወሰድ ጊዜ ግን የለም ካልተፈቀደ በስተቀር ከዛ በኋላ ሂደቱ ምንድን ነው አሁን ወደ ማመልከት ነው ለማን ነው የምታመለክቱት ለመሪዎቻቸው ለድርጅቱ ለድርጅቱ በደረጃ አላፊ አለ ቅርብ አላፊ ከቅርብ አላፊ ማመልከቻ ታስገባለች ማመልከቻ አስገባለሁ ተዋደና ስለዚህ እጮኝነት እንዲፈቀድልን ነው የምንለው። ተጠንቶ ይፈቀድልሃል። ሊቆይ ይችላል። ተፈቀደልን ተፈቀደልን ሲፈቀድልህ በእጮኛ ደንብ እረፍት እንዲታደርግ ይፈቀድልል። ግንኙነትም ቢሆን በተፈቀደ በህጋዊ መንገድ እንደ መርአውት ተብሎ ተብሎ ሙሽሮች ተብሎ ሰራተኛ ተመድበውልህ ከታጋዮች ባህል ነው እና በቃ የበላ እየጠጣ ማታ ማታ የተጨፈረ ሁሉ በዛ አይነት መልክ እረፍት ተሰጠ። እኛ ጋ ብቻ ሰላሳ ስድስት ሰው በአንድ ቀን የተጋባበት ነው። ሰባ ሁለት ሰው ሰላሳ ስድስት እና ተገልጿል። በጣም በህዝባ ግንባር ታሪክ ውስጥ ለመጀመሪያ ጊዜ ይህን ያክል ብዛት ያለው ሰላሳ ስድስት ጥንድ ሰው የተጋባበት ጋብቻ ብቻ መሆኑን ስነስርዓት መሆኑን እና ሁለተኛ ነገር ትልቅ ነጥብ ሆኖ የተገኘው ደግሞ አንድ አህጉራዊ ታጋይ ኢትዮጵያዊ ከአንዲት ኤርትራዊ ታጋይ ጋር ለመጀመሪያ ጊዜ በህዝባዊ ግንባር ሓርነት ኤርትራ ታሪክ ዛሬ ጋብቻ ያደርጋሉ ተብሎ ተገለጸ። ከዛ ደግሞ አንድ የአማርኛ ዘፈን ኪነት ነበረ፣ በአንድ ይህን ለማድመቅ የመጣ ዛሬ ላገባው ኢትዮጵያዊ ወንድማችን ተብሎ አንድ አማርኛ ዘፈን ጋብቻ የሰርግ ተለቀቀ። እዛ ላይ ኃላፊው ራሱ ነው መጀመሪያ ወጥቶ ጭፈራ ወጣንኛም ሽጉጥ ጭንቅላ ተላርጎ ተኮሰን ተኮሰ የደስ ደስ እና ያው እንግዲህ ታጋ አብዛኛው ታጣቂ አደለ አንጣጣው ማለት ነው። ደስ ደሱ በዚህ አይነት መልክ አለፈ። በዚህ ጉዞ ውስጥ ምንም አይነት እንቅፋት አልነበረም ወይ የሚለው አንዱ ጥያቄ ይሆናል። ትግሎች ነበሩ፣ የሚቃወሙ ነበሩ። ይህንን የእኛን ግንኙነት ዝምድናችን ምክንያቱም እንዴት ተደርጎ ነው ትናንትና ይህ ሰው እኮ ከጠላት ወገን ነበረ ብለው የሚያስበው አሉ፣ እና የሚቃወሙ አሉ። በግልጽም መተው እኔን እንዴት አድገ የሚሉ አይደሉም። አንዳንዴ ለሷ አሽሙር ነገሮችም የሚነገሩ አሉ፣ ተዘዋሪ መንገድ እና እሷ ጸናች። ወይዘሮ ህይወት ምን አይነት ፈተና ነበር የገጠሙት? አቶ ማሞም እንዳሉት የተለያዩ ፈተናዎች ነበሩባችሁ እና እንዴት ያስታውሷቸዋል? ማስታወስ የነበረው እኔ በአጠቃላይ ሆን ብዬ የገባሁበት ስለሆነ ብዙ ፈተናም እንዲገጥመኝ እጠብቃለሁ። ለምን መሰለ ይኸው ከእኔ ጋር እኔ ለትግል ብዬ ወጥቼ ትግሌን አጠናቅቄ ነፃነቴን አገኛለሁ ብዬ የተነሳሁ ነው። በዚህ መሀል ግን የፍቅር ነገር ሲመጣ ግዴታ ነው ተቋቋማ እኔ በጣም ሁሉ ነገር ተቋቁሜ ማለፍ ይገባኛል ብዬ ለራሴ ለአምሬ አሳምኜዋለሁ ማለት ነው። እንግዲህ በሳህል በረሃ የተጀመረው ፍቅር ወደ ትዳር አደገ፣ ለመውለድ በቃችሁ። ከዛ በኋላ ወደ ኢትዮጵያ የመመለሱ ሀሳብ እንዴት መጣ? ወደ ኢትዮጵያ የመመለሱ ጉዳይ እና እንግዲህ ኤርትራ ደርግ ያወድቆ ኤርትራ ነጻነት ሁሉ ሲታወጅ እዛው ነበርኩኝ ቤት ተሰጥቶናል መኖሪያ ለባለ ትዳር ተብሎ አንድ ልጅ አስመራ ደግመን ወልደናል ሁለቱ በረሃ ነው የተወለዱት ሶስት ልጆች ነበሩን እዛ እናቴ ከኔ ውጭ ልጅ የላት እናቴን ደግሞ ስላገኘኋት በህይወት መጥቼ ነበር ወደዚህ እና ስላገኘኋት እድሜዋ እየገፋ ነው ሚደግፋት የለም እግዚአብሔር ለዚህ ለታሪክ ካኖረኝ እናቴን መደግፍ አለብኝ የሚለው በውስጥ የመጣ እዚህ እዛ ያለው ጉዳይ የቀረ ነገር የለም እና በጣም የወደደ ህዝቡ ኤርትራ ህዝብ ግዴታ ሆኖብኝ በቃ ማከርኳት ህይወት፣ እሷም ትዳሯን አስበልጣ አውድዮቻችንን ሰብስበን ወደዚህ ሀገር መጣን። ወደ ኢትዮጵያ ተጓዝን ማለት ነው። ወደ ኢትዮጵያ ለመመለስ ስትወስኑ ወይዘሮ ህይወት ምን ተሰማዎት? እሱ አሁን እንግዲህ እንደገለጸው እናቱ ደካማ ናቸው፣ ትልቅ ሴት ናቸው፣ ያለሱ የላቸውም ልጅ እሱን አሁን። ለሱ አገሩን ቢሄድ ቢፈልግ ብቻውን ለኔ ትቶኝ ሊሄድ አይችልም አሰብኩና፣ በቃ ተወያየን ይሄድ አለብን ብለን መጣን ማለት ነው። እኔ በቃ ፍቅሬን አስቀድሜ እናት የሚሆን አገር የሚሆን ዘመዶች ቤተሰቤን ሳልል ፍቅሬን ቅድሚያ ሰጥቼ ወደ አዲስ አበባ መጣን ማለት ነው። እዚህም በጣም ተቸገርን። ከተቸገርን በኋላ እሱም ስራ ሂዶ ከስራ ብዙ ነገር አለፈ ማለት ነው። ከህዝቡ ጋር የሆነ ሁነን አሳለፍ ነው ህይወታችን ማለት ነው። እዚህ ኢትዮጵያ ውስጥ ከመጡ በኋላ አንድ መጽሐፍ ጽፈዋል። ምንድን ነው በዚህ መጽሐፍ ማስተላለፍ የፈለጉት መልእክት ምንድን ነው? ዓላማው ምንድን ነው የመጽሐፎት? ይሄ ትልቅ ታሪክ ነው። አንደኛ የኢትዮጵያዊ ብዙ ኢትዮጵያውያን በኤርትራ ምድር ወድቀዋል። በጣም ብዙ ነው፣ በጣም ብዙ ብዙ ህዝብ ነው። እና ህዝባችን የኢትዮጵያ ህዝብ ልጆቹ መሄዳቸውን እንጂ ምን እንደሆኑ እና ያ ጦርነት ምን እንደሚመስል ማያውቅም። እኔ ደግሞ በአጋጣሚ ሁለቱም ቦታ ሆንኩኝ። ሆን እንግዲህ የህይወት ጉዳይ ሆነ ማለት ነው። መንግስት በኩል ወታደር ሆኜ ተዋግቻለሁ። እዛ ደግሞ ሄጄ ካየሁት ሁኔታ ተነስቼ ደግሞ መልሽ ደግሞ ታጋይ ሆኛለሁ። ምርኮኛ እስረኛ ሆኛ ይቻለሁ። ሁለቱንም ቦታ መመስከር የሚችለው እኔ ነኝ። ስለዚህ ኤርትራውያን ለምንድን ነው ያን ሁሉ ሰላሳ ዓመት ሙሉ የተዋጉት የታገሉት? ለምንድን ነው በመጨረሻው የሆነውን አይተናል። ኢትዮጵያውያንስ እዛ ሄደው ሀገራችን ብለው ተዋግተዋል። ውጊያው ምን ነበር? ይህ ጉዳይስ ምን ነበር? ራሱ የጦርነቱ መነሻ መሰረቱ ምንድን ነው? እውነተኛ ነገሩ ምን ይመስላል? የኤርትራውያን ስሜት ምን ይመስላል? የሕዝቡ ለልጆቹ ወይም ደግሞ ለሀገሩ ያለ የነበረው ድጋፍ ምን ይመስላል? የሰራዊታችን ወይም የኢትዮጵያ ሰራዊት በዛን ጊዜ በደንብ እስከ አፍንቻው የታጠቀ ነው እና ለምንድን ነው እንደዚህ ልደመደመቻለው ይሄ ጦርነት? ጦርነት ደግሞ ለራሱ ምን አይነት አውዳሚ እንደሆነ የሰው ህይወትን እንዴት እንደሚበላ ንብረትን እንዴት እንደሚበላ፣ ሀገርን እንዴት እንደሚያወድም፣ እንደሚያቆረቁስ፣ ወደኋላ እንደሚመልስ ሁለተኛ ነገር ሌላ ልዩ ታሪክ ተፈጠረ። ሊወጋ በውጊያ ላይ ሊሰዋ ሊሞት የሄደ ሰው በህይወት ተረፈ። ሌላ ሌላ ወገን ደሞ የሚወጋ ሌላ ወገን ደሞ በኤርትራ ወገን ደግሞ የሚዋጋ የምትዋጋ ሌላ ደግሞ ታጋይ፣ የትናንት ማዶ ለማዶ ሆነው ይታኮሱ የነበሩ ባላንጣዎች ደግሞ በፍቅር ተሳሰሩ። አስደናቂ ታሪክ ነው። ከዛ ከሞት ወጥተህ ይገለኛል ወንበዴ ነው ከምትለው አካል ሌላ ምህረት አግኝተህ ነቅተ እንዳውም ተምረ ሌላ ሰው ሆነ። በስራ የዳበረ በአእምሮ የዳበረ በንቃት ህሊና የዳበረ ዜጋ ሆነ ተለውጠ። እንደገና በሁለቱ ህዝቦች መካከል ትስስር የደም ትስስር ነው የተፈጠረው። ከአብራካችን አራት ልጆች ተፈጠሩ። ኤርትራን ህዝብና የኢትዮጵያን ህዝብና ብዙ ነው የተዋለደው። በዚህ አይነት መልክ የተሳሰረው የኛ ለየት ያለ ታሪክ ቢኖረው እነዚህ ህዝቦች ተቃቅፎ ሲኖሩ በፍቅር ሲኖሩ ምን እንደሚመስሉ እኛ ተምሳሌት ነን ለምሳሌ ፍቅር አሸናፊ መሆኑ ፍቅር የትም ቦታ ቢሆን አሸናፊ መሆኑን ያሳያል ስለዚህ ማን ነው የሚጽፈው ግን ሁለት ቦታ የኖረ ሰው ሁለቱንም ቤት በሚገባ ያጣጣመ ሰው ካልጻፈ ማን ጽፈዋል ብዬ ነው የጻፍኩት ዝምድናውን ለማስተሳሰር ግንኙነቱን ለማስተሳሰር ነው የአንቱ በእናት የመጻፍ ታሪክ ማለት ነው እንዲጻፍ ያደረግኩት በእሱ ነው ከህይወት ልምዳችሁ ምን ማካፈል ትፈልጋላችሁ? እኛ አሁን እንግዲህ የሰላም ተምሳሌቶች እና ሰላም ነው የምናውጀው ከጦርነት በኋላ የተገኘን ሰዎች ነን። ስለዚህ አንዱም ትዕግስት እንደሚያስፈልግ ለማንኛውም ነገር በተለይ ወደ ጦርነት ከመሄዳችን በፊት የትኛውም የትኛውም ደረጃ ላይ እንቀመጥ፣ መንግስትም እንሁን ተቃዋሚ የምንሆን ሰከን ብለን ማሰብ አለብን። ሌላ መንገድ የለውም ወይ፣ መፍቻ መንገድ የለውም ወይ፣ ሰላም አይቀድምም ወይ፣ እንዴት ብንነጋገር፣ ከልባችን በነቀለ መልኩ ብንነጋገር የማስወገድ እንችላለን የሚለው ቅድሚያ ሊሰጠው ይገባል ብለን እናስባለን። ሰላም ነው የምናውጀው እኛ። አሁን እሱ አንዱ ነው። ሁለተኛ ነገር ደግሞ ከኛ ህይወት ተመክሮ ጽናት። ብዙ ነገር ሊያጋጥመው ይችላል የሰው ልጅ በምድር ላይ ሲኖር ፍቅር መተማመንን ይፈልጋል አንድ ልብ መሆንን ይፈልጋል ቃል ክዳን ቀላል አይደለም እና የፈለገ ፈተና ቢያጋጥመኝ እኔ ከአንተ አልለይም የፈለገ ነገር ቢመጣ እኔ ከአንቺ አልለይም የሚለው ቃለ መሐላ መጽናት አለበት ይሄ ወንዝ ያሻግራል ከሀገር ያስወጣል ማለት ነው ዛሬ አግብተው ተወለዱ ልጆች አደርሰናል ማስተር ሲያሰሩ ልጆች አደርሰናል ስለዚህ ይህን ሁሉ ጉዞ ለመጓዝ መሰረቱ እና ጥንካሬው ግን ምንጩ ያ ነው ስለዚህ የሆኑ ነገሮችን በጽናት መመከት፣ ፍቅርን ማክበር፣ መደማመጥ፣ መከባበር፣ ፍቅር መሃል እንደሚያስፈልግ ተመክሮ እንሆናለን። ለሌሎች ብለን እናስባለን። አቶ ማሞና ወይዘሮ ህይወት የህይወት ጉዞአችሁን ስላጋራችሁን በጣም አመሰግናለሁ። በአሜሪካ ድምፅ ስም እግዚአብሔር ይስጥልኝ። በጣም እናመሰግናለን። እግዚአብሔር ይስጥልን ላለን እኛም የአሜሪካ ድምፅ ቤታችን ድረስ መጥቶ እንደዚህ አይነት ቃለ መጠየቅ ስላደረገልንና የእኛን ታሪክ ጠቃሚ ነው ብሎ በማክበር ለህዝቦ ጆሮ እንዲደርስ ስላደረገ ደግመን ደጋግመን እጅግ እናመሰግናለን። አስተማሪ ይሆናሉ የእናንተ ታሪክ ብላችሁ ለህዝብም ለሀገርም ለሁለት ሀገርም ይጠቅማል ብላችሁ እዚህ ከእኛ ጋር ጊዜያችሁ አሳልፋችሁ ለኛ ልትጠየቁ ቃለ መጠየቅ ስላደረጋችሁልን በጣም እናመሰግናለን ማለት ነው። በሳህል በረሃ ጄት በሚበርበት በመድፍ በሞርታር ሰው በሚወርቅበት በጦር ሜዳው ግንባር ስንቱ በሚያልቅበት በደጀን ሳይቀር ብዙ በሞትበት ልጅ አሳቀፈችኝ ጨምራ ሌላ ህይወት አድሚን የመሰለ ጠይ ማሳ መሳይ ረቲን የመሰለች ቆንጅዬ እንደ እንጉዳይ ፍሊን የመሰለ ኮከብና ፀሐይ እኔን የመሰለች ቆንጅዬ እንደ እንጉዳይ ወልጄ እንድስም ምስሎቼን እንዳይ አስቸለችኝ እኮ እኔን በምድር ላይ የሕይወት ቀጭኗ ውድ ባለቤቴ፣ የልጆቼ እናት፣ የልብ ኩራቴ፣ የትዳር መሪዬ፣ ብርሃን መብራቴ ምን ነውር አለበት ብላትም ቤቴ። ገብረ ሚካኤል ገብረ መድንን ላቀረብልን የፍቅር ታሪክ እናመሰግናለን። አብራችሁም ስለሆናችሁ በድጋሚ እናመሰግናለን አድማጮች። ለምሽቱ ወደ ያዝነው ቀጣይ ፕሮግራም ስናልፍ የኢትዮጵያ ወጣቶች ትስስር መረብ ወጣቶችን ወደ በጎ ግብ ለመምራት ያለመ የማኅበራዊ ሚዲያ አገልግሎት ነው። ሙያ ተኮር ሐሳቦች፣ አስተሳሰብ ቀያሪ ዘመቻዎችና ሌሎች ለወጣቶች የሚበጁ መረጃዎችና አገልግሎቶች የሚሰራጩበት መረብ መስራች ዘ ኢንስፓየርድ ኢትዮጵያን የተሰኘው የወጣቶች ማኅበር ነው። ሀብታሙ ስዩም ከማህበሩ መስራች የወጣቶች ስብዕና እና ሙያዊ ብቃት ግንባታ ባለሙያ ልዩነት ታምራት ጋር አጭር ቆይታ አድርጓል። እሺ ከልብ አመሰግናለሁ ሀብታሙ፣ እና አንተም የምሰራበትን ላመሰግን ፈልጋለሁ። በመጀመሪያ የኔ ስም ልዩነት ታምራት ይባላል። የምሰራው ድርጅት ስሙ ደግሞ በኢንስፓየርድ ኢትዮጵያን ዩዝ አሶሲሽን ይባላል። ከሱ ስር አሁን አንተ ሜንሽን ያደርገው የኢትዮጵያ ወጣቶች ትስስር መረብ ኢኒሼቲቭ ነው ወይም ዩዝ ኔትወርክ ኢትዮጵያ። እንግዲህ እንደ ፋውንደር ሆኜ ነው የማገለግለው እዚህ ላይ ደግሞ ኢንስፓይሬተር ወይም ሀሳብን የማሰባጠር የማገናኘት፣ ሰዎችን ሀሳብና የታቸውን እንዲያጋሩ የማመቻቸትንም ስራ ደግሞ እሰራለሁ ማለት ነው። የኢትዮጵያ ወጣቶች ትስስር መረብ የተሰኘው ገጽ መቼ ነበር የተቋቋመው? እንዲቋቋም ያበቁ ምክንያቶችስ ምንድን ነበሩ? በጣም ጥሩ ጥያቄ ነው። እንግዲህ የተቋቋመው አሁን አሁን እናንተ በምናወራበት ጊዜ አንድ አመት ከአራተኛ ወሩ ላይ ነው ያለው። ይህ ሲቋቋም አላማው ምንድን ነው? ወጣቶች ኢትዮጵያውያን በተለይ ወርልድ ዋይድ ከየትም የዓለማቸው ክፍል ሆነው ሀሳብና እይታቸውን፣ እውቀታቸውን፣ ፍላጎታቸውን በበጎነት ለህብረተሰባቸው ኮንትሪቢዩት ማድረግ እንዲችሉ፣ እንዲማሩ፣ እንዲያስተምሩ፣ እንዲሰጡ፣ እንዲቀበሉ በአውንታዊነት ሀሳባቸውን ሼር እንዲያደርጉ ወይም ደግሞ አንዳንዶች ምናልባት በውጭ ሀገር ያሉ እኔ መቼ ነው የበጎ ፈቃድ ስራ የምሰራው? ሀገር መቼ መቼ ነው የማገለግለው? ሀሳቤን እውቀቴን እይታዬን ለማን ነው እንዴት ነው ማገረው? ብለው የተቀመጡ ሰዎች ምህዳሩን በማዘጋጀት በአሁንታ አይነት ሀሳባቸውን ሼር እንዲያደርጉ እንዲያካፍሉ እንዲማሩ እና እንዲማማሩበት ይህም ደግሞ ዲጂታል ፍሬንድሽፕ ዲጂታል ጓደኝነት እንዲመሰርቱበት ለማድረግ የተቆራኘ መረብ ነው እንግዲህ ይህ መረብ ወጣቶችን ያለ ገደብ ከገጠር ከከተማ፣ ከከተማ እስከ ገጠር፣ ከሀገር ውስጥ ከውጭ ሀገር፣ ከውጭ ሀገር ወደ ሀገር ውስጥ ሰዎች እንዲገናኙ ሀሳብ ነው እንዲቀያየሩ፣ ለእውቀትና ለማህበራዊ ልማት የሚሆኑ ሀሳቦችን እንዲያጋሩ። ሰዎች ደግሞ ካሉበት ቦታው ነው ለቤተሰቦቻቸው ህብረተሰባቸው አንድ ጠቃሚ ነገር አለ የሚሉትን ኮንትሪቢዩት ማድረግ እንዲችሉ ያመቻቸነው ምህዳር ነው። እንግዲህ ፕሮግራማችን ዲጂታል ነው። ከዛ ደግሞ አሁን ታይ ነው፣ እንዲሁም ደግሞ አስተካፊ ነው። እንግዲህ በተለይ በቴሌግራም ገጻችሁ ከ35 ሺህ በላይ ተከታዮች እንዳሏችሁ ተመልክቻለሁ። በእስካሁኑ ቆይታችሁ ወጣቶችን በተመለከተ ምን አይነት ስራዎችን በመስራት ላይ ትገኛላችሁ? በሙያ ስልጠና ሊሆን ይችላል፣ በማንቂያ አዋጆች ወይም ካምፔኖች ሊሆን ይችላል። ከዛ ጋር በተገናኘ ከሰራችኋቸው መካከል ጥቂቶቹን ለአድማጮች ብታጋረልን እሺ። አንደኛው የሰራ ነው ሆፕ ኢትዮጵያ የተሰኘ ተስፋ ኢትዮጵያ እንግዲህ በሀገራችን ስ ግጭት በተጀመረ ጊዜ ግጭቱ ሰዎችን ተስፋ እንዲቆርጡ በሀገራቸው ላይ ተስፋ እንዳይኖራቸው በራሳቸውም ተስፋ እንዲቆርጡ የሚያደርጉ ጉዳዮች ነበሩ። ሰው ከወጣቶች ወይም ደግሞ ህብረተሰባችን ክፍል ተስፋ ያለው እንዲሆን ባለራዕይ ውጤታማ ጤናማ ሰላማዊ እና አብሮነትን የተላበሰ ወጣት በሚል ተስፋ ያለው ኔሽን በሚል ስራዎችን ሰርተናል። ለሰላምና ለአብሮነት ለበጎ ህብረተሰባዊ ልማት የሆኑ እንቅስቃሴዎችን በዛ ትስስር መረብ ላይ ለብዙ ጊዜ ሰርተናል። ከዛ ቀጥሎ ኮንሰርኔድ ጀኔሬሽን ወይም ተቆርቋሪ ዜጋ የተሰኘ ካምፔኝ ሰርተናል። ወጣቶች አገር ከመውደድ በፊት የሚቀድመው ራስን መውደድ ነው ብዙ ጊዜ ከራሴ በላይ ለሀገሬ፣ ከራሴ በላይ ለብሔሬ፣ ከራሴ በላይ ለሃይማኖቴ፣ ከራሴ በላይ ቅድሚያ የምላቸው ነገሮች ጥፋት እያመጡብን ነው። ሰዎች ወደ ራሳቸው ማንነት መመለስ አለባቸው። ራሳቸውን መረዳት አለባቸው። ውጣቸው ያለውን መክሊት፣ ውጣቸው ያለውን አቅም አንደርስታንድ ማድረግ አለባቸው። ራሳቸውን በወጉ ካወቁ እና ራሳቸውን ካበቁ በኋላ ለራሳቸው ሪ ተቆርቋሪ ከሆኑ በኋላ ለሀገራቸው፣ ለቤተሰባቸው፣ ለህብረተሰባቸው መቆርቆር ይችላሉ። ስለዚህ ተቆርቋሪ ዜጋ ማፍራት አለብን። አንደኛው ሀገራችን ላይ ችግር እየፈጠረም ያለው ወይም ደግሞ ችግሩ እንዲባባስ ያደረገ ያለው ለራሱ ኮንሰርን ያልሆነ ግን ደግሞ ከራሱ በላይ አለኝ ለሚለው ነገር ተቆርቋሪ የሆነ ሰው እየበዛ ስለሆነ ነው። ስለዚህ ይህን ካምፔን ለሁለት ወር ሰተናል። በዚህ ካምፔን ላይ ለስልሳ ያን ስልሳ ስልጠናዎችን በስልሳ የተማሩ እና የበቁ በአለም አቀፍ ደረጃ የሚገኙ ኢትዮጵያዊ አስተማሪዎችን፣ ፕሮፌሰሮችን ኢንቫይት በማድረግ ትሬኒንጎችን ኦፈር አድርገናል። በዚህ ኮንሰርት ጀኔሬሽን ካምፔን ላይ ማለት ነው። እንግዲህ እነዚህን መሰል መድረኮች እንዲስፋፉ እናንተን የመሰሉ ወጣቶች የሚጀምሯቸው መረቦች የበለጠ እንዲጠናከሩ ምን መደረግ ያለበት ብለህ ታስባለህ? ለወጣቶች ያለውስ ፋይዳ ምንድን ነው? እንግዲህ አሁን ባለንበት ሁኔታ አለማችን የዲጂታል መሬት ላይ ናት የምትገኘው። ይሄ ዲጂታል መሬት ደግሞ የሚስፋፋው የስንኮተኩተው የሚያድገው በአውንታዊነት ሀሳብና ጽንሰ ሀሳቦች ላይ የተገመደ ሀሳቦችን በማቅረብ የተሻለ ምህዳርን ማመቻቸት እንችላለን እና ሰዎች፣ መንግስት እንዲሆኑ፣ ኤንጂዎች እንዲሆኑ ሰው ላይ የሚሰሩ ተቋማቶች በማህበራዊ ሚዲያ መሬቱ ላይ አውንታዊነትን የተመረኮዘ ለአይምሮ ልማት የሚጠቀም ለህብረተሰብ ልማት የሚጠቀም ለአብሮነት የሚጠቀም ለእድገት የሚጠቅሙ ሜሴጆችን በማቅረብ ደት ላይ ሰፊ ስራዎችን መስራት አለባቸው ብዬ እንዲሁም ደግሞ ወጣቶች ይህን የማህበራዊ ሚዲያ ኦፖርቹኒቲ በመጠቀም ጠቃሚ መልእክቶችን እና ይታዎችን በመጋራት እርስ በርስ አውንታዊ የሆኑ ትስስሮችን በመፍጠር እራሳቸውንም ሌሎችንም መጥቀም አለባቸው ብዬ አስባለሁ። እንደነዚህ ያሉ ትስስር መረቦች በአውንታዊነት ሆን ብለ ተዘጋጅተው ምህዳሩ ላይ ጠቃሚ ነገሮችን በማሰራጨት የሚሰሩ ተቋማቶች ለወጣቱ አውንታዊ ፋይዳ አላቸው ብዬ አስባለሁ። ያ ምንድነው? ወጣቱን የሚጠቅም የሚያሳድገው፣ የሚያንቀውን መልእክቶች ያቀርቡለታል፣ ያሳሰብታል። ይሄ ከስራ ድር ፈጠራ ሊሆን ይችላል ከህብረት ባልለማት ትምህርት ወስ ሊሆን ይችላል። ከስኮላርሽፕ አንጻር ሊሆን ይችላል። ዲጂታል ፍሬንድሽፖችን ከመስረት ሊሆን ይችላል። የተለያዩ ስልጠናዎችን በነጻ ከማግኘት አንጻር ሊሆን ይችላል። ይሄ በጣም ለወጣቱ በዚህ ሰዓት ጠቃሚ እና አስፈላጊ ነው። የትጄ ልማር፣ የትጄ ልስራ፣ የትጄ ኮንትሪቢት ላድርግ የሚለው ወጣት በዲጂታል ቮለንትሪዝም አንደኛው ካምፔናችን የነበረውም ዲጂታል ቮለንትሪዝም ነው። በዲጂታል ቮለንትሪዝም አንጻር ካለበት ቦታ ሆኖ ወንድምናየቱ በኮችንግ በሜንተርሽፕ በበጎ ፈቃድ ሰርቭ ማድረግ ይችላል። እሱም ሰርቭድ መሆን ይችላል ማለት ነው። ስለዚህ ለወጣቱ እንደዚህ አይነት ትስስር መረቦች ሰዋዊነትን፣ ዲጂታል አይዲዮሎጂን ከማስፋት አንጻር፣ በጎነትን ከማስረት አንጻር ሰፊ ኦፖርቹኒቲ ነው። ከመለየታችን በፊት እንግዲህ በአንድ አመት ጉዞአችሁ ውስጥ የተለያዩ መረጃዎችን፣ የተለያዩ ስልጠናዎችን እንዲሁም ደግሞ በርከት ያሉ የወጣቶች ትስስሮችን ፈጣችኋል። ይህን በምታደርጉበት ጊዜ የገጠማችሁ ዋነኛ ተግዳሮት ምን ነበረ? ቀስ አው እንግዲህ ይሄ ነው የሚባል ተግዳሮት ብዙ አላጋጠመንም። አንደኛው እንግዲህ ተግዳሮት የኢንተርኔት ወጣቶቹ እንግዲህ ዲጂታል ኮሚዩኒቲ ስናገኝ የተወሰነ የቤተሰባችን ክፍል የኢንተርኔት ኦፖርቹኒቲ ላይኖር ይችላል። ያንን መድረስ አልቻልንም። ይሄንንም ደግሞ ለማካተት እኛ ያሰለጠናቸው ወጣቶች ኢትዮጵያ ውስጥ ይሄ ኮንሰርን ጀነሬሽን እንደጠቀስኩት ካምፔን በ ኢትዮጵያ ውስጥ አስራ አምስት ሚሊዮን ወጣቶችን ኦንላይን ለመድረስ አምስት ሚሊዮን ወጣቶችን መሬት ላይ ለመድረስ እንደውም በሁለት መቶ ሀምሳ ከተሞች ላይ ይሄንን ስራ ለመስራት አንድ ሺህ በላይ አምባሳደሮችን ሬክሬት አድርጓል። ይህም በምናደርግበት ጊዜ የነበረው ቻሌንጅ እንግዲህ የኢንተርኔት አቅራቦች ቻሌንጅ ስለነበረ እዚህ የሚሰጡትን ትምህርቶችና ስልጠናዎችን በሳምንት አንድ ጊዜ ሄዶ ደግሞ ለአካባቢው ኅብረተሰብ የሚያሰለጥኑ አምባሳደሮችን ሬኩሬት አድርገናል። ይሄ ሁሉ ከላይ ሚንሽ የሚያረኩ ሰርቪስ በበጎ ፈቃድ የተሰራ ነው። በእርግጥ ሳፖርተሮች በጎናችን አብሮ የሚሰሩ ተቋማቶች አሉ። ግን አብዛኛው ስራ የተሰራው በበጎ ፈቃድ በበጎ ፈቃደኞች ትብብርና ድጋፍ ስለነበረ የኢንተርኔት አለመኖር አንዳንድ ቦታ ላይ ይህንን ክፍተት ፈጥሮብናል። መሬት ላይ ወርደን ከኦንላይን ባለፈ ፌስ ቱ ፌስ ለሚሰሩ ስራዎች እንድንገደድም አድርጎናል። እንግዲህ ወደፊት የተሻለ ኢንተርኔት እንዲሁም ደግሞ አፓራተሱንም ያለው ወጣት በስፋት ይኖራል። ይህም ስራችንን በስፋት እንድንሰራ ያግዘናል። ሌላኛው ተግዳሮት የፋይናንስ ተግዳሮት ነው። ለእንደዚህ አይነት ስራዎች የተዘጋጁ ተቋማቶች የመንግስት አካላትም እንዲሁም ደግሞ የጊዶ ተቋማቶች ላይኖሩ ይችላሉ፣ እኛ በጀመርበት ጊዜ። አሁን ግን እየነቁም እያወቁም የዲጂታል ኮሚዩኒቲ ከሬድ ላይ እንዳለን አንደርስታንድ አድርገው በስፋት ከኛ ጋር እየሰሩ ነው የሚገኙት። እኛም በጥንካሬ ስራችንን እየሰራ ነው የሚገኙ። ልዩነህ ታምራት፣ የኢትዮጵያ ወጣቶች ትስስር መረብን አስመልክተህ ለሰጠህን መረጃ፣ ላካፈልከን ሀሳብ ሁሉ በእጅጉ አመስጋኝ ነን። በሌሎች ጉዳዮችም እንነጋግራለን። ለአሁኑ በጣም አመሰግናለሁ። ታንኪ ሆኔም ከለባ አመሰግናችኋለሁ። ክቡራትና ክቡራን ለዛሬ ቅዳሜ ምሽት የያዝናቸው ዝግጅቶች ተጠናቀዋል። የአየር ሰዓታችንም እንዲሁ በሁሉም ስፍራ ባሉ ባልደረቦቻችን ስም የምሰናበታችሁ ሳስተናግዳችሁ የመሸሁት እንግዲህ ወሌ ነኝ። አብራችሁን ስላመሻችሁ እናመሰግናለን። ሰላም በደን አደሩ።